ፕሬዚዳንት ጆ ባይደን ሰባ አምስተኛውን የሰሜን አትላንቲክ ጦር ኔቶን በመዘከር ማክሰኞ ዕለት በዋሽንግተን ዲሲ ለተገኙት የጸጥታው ኅብረት አባላት በኔቶ ታሪክ ውስጥ ትልቁ ተግዳሮት ሊሆን ስለሚችለው የሰላም ጉዳይ አስጠንቅቀዋል። ጥንካሬያችንን ይጠይቃል። አሸባሪ ቡድኖች ሁከትና ብጥብጥ እንዲሁም ስቃይ ለመፍጠር የክፋት እቅድ ማውጣታቸውን ቀጥለዋል። በአውሮፓ የሩሲያው ፕሬዚዳንት ቭላድሚር ፑቲን በዩክሬን ላይ እያደረሰ ያለውን ጥቃት ቀጥሏል። እናም ፑቲን ከዩክሬን አጠቃላይ መገዛት የዩክሬን ዲሞክራሲን ከማስቆም የዩክሬንን ባህል ለማጥፋትና ዩክሬንን ከካርታው ላይ ለማጥፋት ከመፈለግ ያነሰ ምንም ያነሰ ምንም ነገር አይፈልግም። ፑቲን በዩክሬን ብቻ እንደማይቆም እናውቃለን። ነገር ግን አተሳሳቱ ዩክሬን ፑቲንን ማቆም ትችላለች እናም ታደርገዋለች። የፕሬዝዳንቱ የመከራከሪያ ሀሳብ በሌሎች የአስተዳደሩ አባላትም ድጋፍ አግኝቷል። የብሔራዊ ደህንነት አማካሪያቸው ለመከላከያ ኢንዱስትሪ ኃላፊዎች ሰላምን ከፈለክ ለጦርነት ተዘጋጀ የሚለውን የሮማውያንን አባባል ደግመዋል። በተመሳሳይ የህብረቱ ኃላፊ ዋሽንግተንን ከረገጡበት ሰዓት አንስቶ ሀሳባቸው ድጋፍ እንዲያገኝ በቀጥታም ሆነ በተዘዋዋሪ እየገፉ ይገኛሉ። ጄንስ ስቶልተንበርግ የሰሜን አትላንቲክ የቃል ኪዳን ጦር ዋና ጸሐፊ አዲስ የመከላከያ ኢንዱስትሪ ያልቃል ኪዳን ይፈርሙ። ይህ ደግሞ በመላው አውሮፓና ሰሜን አሜሪካ ያለንን ኢንዱስትሪ የሚያጠናክር የበለጠ ፈጠራ ያለውና በመጠኑ ማምረት የሚችል ለማድረግ የሚረዳ ቃል ኪዳን ነው። ባይደንም ንግግር ባደረጉበት ወቅት የቀድሞ የኖርዌይ ጠቅላይ ሚኒስትር የነበሩትን ስቶልተንበርግን ባስገረመ መልኩ የዩናይትድ ስቴትስ ከፍተኛውን የሲቪሎች ክብር ፕሬዚዳንታዊ የነፃነት ሜዳሊያ ሸልመዋል። ይሁን እንጂ ተንታኞች ፕሬዚዳንቱ በጉባኤው ላይ ያሳዩት ስልጣንና ኃይል በሀገር ውስጥ ያሳዩትን ደካማ የሆነ የክርክር አቅምን መሸፈን ይችል እንደሆነ ይጠይቃሉ። ጂዘል ዶነሊ የአሜሪካ ኤንተርፕራይዝ ተቋም ባልደረባ ናቸው። በዚህ ጥምረት የአሜሪካን አመራር ወሳኝነት ሊያስታውሰን ይገባል። አሜሪካ ናት የፈጠረችው በአሜሪካ የሚመራ የሚያድግና የሚበለጽግና የሚበለጽግ ነው። እናም ስለ አሜሪካ አመራርና የአሜሪካ መሪዎች ህብረቱ ጥርጣሬዎች ሲኖሩት ታውቃለህ። የአሜሪካ ፕሬዚዳንት ጉንፋን ሲያዝ ኔቶ የሳንባ ምች ይያዛል። ጥንካሬያቸውም ሆነ ደካማነታቸው የሚጋባውና በሀገር ውስጥ ትግል ላይ ካሉት ፕሬዚዳንት ስር የሰሜን አትላንቲክ የቃል ኪዳን ጦር ኔቶ መገናኘቱ በጥልቅ ሊመረመር የሚሻ ነገር ነው። ለአኒታ ፓውል ዘገባ የደን ገረመው ከዋሽንግተን ዲሲ